Welcome kweta. Yedi W Sena. ጤና ይስጥልኝ አድማጮች እንደምናመሻችሁ። በቅድሚያም አርስተ ዜናዎቹን አሰማለሁ። የኢትዮጵያ መንግስት ጦር በአማራና አፋር ኃይላት በምስራቅና በምዕራብ ያስገኙት ድል በመሀል ሀገር ይደገማል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። በሌላ በኩል ከሕወሓት ኃይሎች እጅ ነጻ በወጡ አካባቢዎች ከምሽቱ 12 ሰዓት እስከ ጠዋቱ 12 ሰዓት ድረስ ላልተወሰነ ጊዜ የሰዓት እላፊ መታወጁን የአስቸኳይ ጊዜ አዋጅ እዝ መምሪያ ትናንት ምሽት አስታውቋል። የአውሮጳ ህብረት ኢትዮጵያ ውስጥ ለሚቀሩ በጣም አስፈላጊና ዋነኛ ላሏቸው ሰራተኞቹ ጥበቃን እንደሚያጠናክር ዛሬ ይፋ ባደረገው መግለጫ አስታወቀ። ህብረቱ በኢትዮጵያና በአፍሪካ ህብረት የዲፕሎማሲ ልዑካን ካሉበት አዲስ አበባ ለቀው እንዲወጡ ትዕዛዝ ማስተላለፉ አይዘነጋም። ከአንድ ወር ገደማ በኋላ አዲስ በሚገባው የጎርጎሮሳውያኑ 2022 ዓመት ከተሰናባቸው ዓመት በበለጠ በዓለማችን 40 ሚሊዮን የሚጠጉ ተጨማሪ ሰዎች የሰባዊ እርዳታና ጥበቃ ያስፈልጋቸዋል ሲል የተባበሩት መንግስታት ድርጅት አስታወቀ። እርዳታ ያስፈልጋቸዋል ከተባሉት ሀገራት መካከል አፍጋኒስታን፣ ደቡብ ሱዳን እና ኢትዮጵያ ይገኙበታል። ዜናው በዝርዝር የኢትዮጵያ መንግስት ጦር የአፋርና የአማር ኃይላት በምስራቅና በምዕራብ ያስገኙት ድል በመሀል ሀገር ይደገማል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ ጠቅላይ ሚኒስትሩ ይህንን የተናገሩት ሶስተኛው ቁልፍ ግንባር ባሉት በዶጎሎ ግንባር ተገኝተው ከሰራዊቱ ጋር በመከሩበት ጊዜ ነው አብይ በአፋርና በጋሸና ግንባር የተገኙ ድሎችን ወደ ሰቆጣና ወልዲያ ግንባር የማስፋት ስራ እየተሰራ እንደሆነም ተናግረዋል በዚህ ደግሞ ግንባር የሚሰሩ ኢምፖርታንት ሰርጂካል የሆኑ ኦፕሬሽኖች አሉ። ሸዋ የገባው ሀይል የዘረፈው ሀብት ይዞ እንዳይወጣ ትጥቅ ይዞ እንዳይወጣ ዩኒት ይዞ እንዳይወጣ የምንሰራቸው ቁልፍ ቁልፍ ስራዎች አሉ። እዚህ በሚታዩ ቀራፋው ያለበት ምሽግ ወደዛ ነው። ዛሬና ነገ በሚሰሩ ኦፕሬሽኖች ከሚሴን፣ ባቲን ኮምቦልቻን እና ሌሎች ከተማዎች እንቆጣጠራለን። ደሴም የሚቃረብበትን አቅጣጫ ይይዛል። አብዛኛው ከተሞቻችን ዛሬና ነገር የምናደርገው ኦፕሬሽኖች የሚጸዱ ይሆናል። ጠቅላይ ሚኒስትር አብይ እንደተናገሩት ሰሞኑን በሚደረጉ ዘመቻዎች ተጨማሪ ከተሞች ነፃ ይወጣሉ። ለወረራ የገባ አሸባሪ ያሉት ህወሓትም ምንም ነገር ይዞ እንዳይወጣ ህዝቡ ተደራጅቶ ማስቀርት አለበት ሲሉ ጥሪ አቅርበዋል። ጠላት ፈርሷል፣ ተበትኗል ያሉት ጠቅላይ ሚኒስትር አብይ አሁን ጠላት ያለው አማራጭ የሰረቀውን አስረክቦ እጁን መስጠት ብቻ ነው ብለዋል። ከጠላት አንጻር እንግዲህ በቀደም እንዳነሳሁ ጠላት ፈርሷል፣ ተሸንፏል፣ ፈርሷል አሁን የተበተነውን ኃይል መሰብሰብ፣ የሰረቀውን ማስቀረት፣ ትጥቅ ማስፈታት አለበት። ሚሊሻው፣ ልዩ ኃይሉ በየሸጡ የሚጓዘውን የጠላት ኃይል እየለየ ተበትኗል፣ ትጥቅ እያስፈታ ማስቀረት አለበት። በጠላት በኩል ወደኋላ ሄድ ይገሉናል፣ ወደፊት ደግሞ ፈራን ስለሚሉ በተቻለ መጠን ህዝባችን ትጥቁን ካስረከበ የሰረቀውን ካስረከበ አብዛኛው ጨቅላ ህጻናት ስለሆኑ እንዳይጎዱ በትክክል ይዞ መከቡ ተንከባክቦ ማቆየት አለበት። ምርኮኛ ማቆየት የጀግና ባህል ነው፣ የኢትዮጵያዊነት ባህል ነው። ጠቅላይ ሚኒስትሩ ኢትዮጵያውያን አንድ ሆነዋል፣ ወታደሩ በከፍተኛ ሞራል ላይ ነው ሲሉም የወገን ኃይል ያለበትን ሁኔታ ገልጸዋል። ህዝቡ እስካሁን ላደረገው ተሳትፎ ምስጋና ያቀረቡት ጠቅላይ ሚኒስትር አብይ አንድነታችን የተጠበቀ ይሁን፣ የአሉባልታ ወሬ ወጀብ አይውሰደን፣ አንድ ሆነን የማትደፈር ሀገር ለልጆቻችን እናስረክብ ሲሉ መልእክት አስተላልፈዋል። በሌላ በኩል ከህወሀት ኃይሎች እጅ ነጻ በወጡ አካባቢዎች ከምሽቱ 12 ሰዓት እስከ ጠዋቱ 12 ሰዓት ድረስ ላልተወሰነ ጊዜ የሰዓት ላፊ መታወጁን የአስቸኳይ ጊዜ አዋጅ እዝ መምሪያ አስታውቋል። የሰዓት ላፊው የታወጀው በአካባቢዎቹ ሰላምና ጸጥታን ለማስፈን እንዲሁም የህዝብና የንብረትን ደህንነት ለመጠበቅ ሲባል እንደሆነ የአስቸኳይ ጊዜ አዋጅ እዝ መምሪያው ትናንት ረቡዕ ማምሻውን ካደረገው ስብሰባ በኋላ ማስታወቁ ተነግሯል። የአውሮፓ ህብረት ኢትዮጵያ ውስጥ ለሚቀሩ በጣም አስፈላጊና ዋነኛ ላላቸው ሰራተኞቹ ጥበቃን እንደሚያጠናክር ዛሬ ይፋ ባደረገው መግለጫ አስታወቀ። ህብረቱ በኢትዮጵያና በአፍሪካ ህብረት የዲፕሎማሲ ልዑካን ካሉበት አዲስ አበባ ለቀው እንዲወጡ ትዕዛዝ ማስተላለፉ አይዘነጋም። የፈረንሳይ የዜና አገልግሎት ዛሬ ባወጣው በዚሁ ዘገባ ላይ ኢትዮጵያ ውስጥ ባለፈው ዓመት ጥቅምት ወር በተቀሰቀሰው ጦርነት በሺዎች የሚቆጠሩ ሰዎች ተገድለዋል፣ ሁለት ሚሊዮን የሚሆኑ ዜጎች ተፈናቅለዋል። በመቶ ሺህ የሚቆጠሩ ለረሀብ ተዳርገዋል ሲላትቷል። ከአንድ ወር ገደማ በኋላ ከሚጠናቀቀውና አዲስ በሚገባው የጎርጎሮሳውያኑ ሀያ ሀያ ሁለት ዓመት ከተሰናባቹ አመት፣ በበለጠ በዓለማችን አርባ ሚሊዮን የሚጠጉ ተጨማሪ ሰዎች የሰብአዊ እርዳታና ጥበቃ ያስፈልጋቸዋል ሲል የተባበሩት መንግስታት ድርጅት የግምት ጥናቱን ይፋ አደረገ። የመንግስታቱ ድርጅት ማስተባበሪያ ቢሮ ኦቻ እንዳስታወቀው በሚመጣው የጎርጎሮሳውያኑ 2022 ዓመት በዓለም ዙሪያ 274 ሚሊዮን የሚሆኑ ሰዎች አስቸኳይ የሰብዊ እርዳታ ያስፈልጋቸዋል። እንደ ድርጅቱ መግለጫ በተሰናባቹ 2021 ዓመት በዓለም ዙሪያ 250 ሚሊዮን ለሚሆኑ ሰዎች ድጋፍ አድርጓል። ኦቻ ባወጣው የግምት ጥናት በዓለም ላይ ከሚኖረው ከ29 አንዱ ሰው ድጋፍ ፈላጊ ነው። ለድህነቱ መነሻ የፖለቲካ አለመረጋጋት፣ የነዋሪዎች መፈናቀል መጨመር፣ የከባቢ አየር ለውጥና የኮሮና ተዋሲ ስርጭት ከምክንያቶች መካከል ተጠቅሰዋል። ደህንነት የሚታይባቸው ከዓለም ሀገራት ድህነት ከሚታይባቸው ከዓለም ሀገራት መካከል በአፍጋኒስታን፣ ኢትዮጵያ፣ ደቡብ ሱዳን እና ሶሪያ ጠንክሮ መታየቱን የመንግስታቱ ድርጅት ዛሬ ይፋ ያደረገው የጥናት መረጃ ያሳያል። አድማጮች በመከታተል ላይ ያላችሁት ከዶ ቸቨለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ተሰናባች የጀርመን መራሒተ መንግስት አንጌላ ሜርክል ዛሬ ምሽት ከፍተኛ ወታደራዊ ሽኝት ይደረግላቸዋል። በጀርመን አንድ ተሰናባች ፕሬዚዳንት ወይም መርሃ መንግስት ስልጣናቸውን ሲለቁና ለቀጣይ ተመራጭ ስልጣኑን ሲያስረክቡ ምሽት ላይ በወታደራዊ ሰልፍ የታጀበ ችቦ የሚንቦገቦግበት ወታደራዊ ማርሽ ሙዚቃን ያካተተ ደማቅ የሽኝት መርሃ ግብር ማካሄድ ሲወርድ ሲዋረድ የመጣ ባህል ነው። ለ16 ዓመታት በመርሃ መንግስትነት ጀርመንን ባገለገሉት በተወዳጇና ታዋቂዋ ፖለቲከኛ መርሃይተ መንግስት አንግላ ሜርክል ሽኝት ዝግጅት ላይ የሀገሪቱ ፖለቲከኞች፣ ታዋቂ ሰዎች ይገኛሉ ተብሎ ይጠበቃል። ዛሬ ምሽት ላይ በሚካሄደው በዚሁ ስነ ስርዓት ላይ በክብር እንግድነት የሚገኙት የሀገሪቱ ፕሬዚዳንት ፍራንክ ቫልተር ሽታይንማየር መሆናቸው ታውቋል። ኢራን የዩራኒየም ማበልጸጊያ አቅሟን ማጠናከሯን ኦስትሪያ ቪዬና የሚገኘው ዓለም አቀፉ የአቶም መቆጣጠሪያ ድርጅት አስታወቀ። አይኤኢኤ በመባል በእንግሊዝኛ ምህፃሩ የሚታወቀው ዓለም አቀፉ የአቶም ተቆጣጣሪ ድርጅት ባለሙያዎች በኢራን ፎርዶ በሚገኘው የተለያዩ የአቶም ማበልጸጊያ ቦታዎችን መጎብኘታቸውም ታውቋል። ኢራንን የጎበኙት እነዚህ የድርጅቱ ባለሙያዎች እንዳስታወቁት ኢራን ከፍተኛ ውጤት የሚያመጣ ማብላሊያ በመጠቀም ዩራኒየም እያመረተች ነው። ኢራን ከዚህ ቀደም ከኃያላኑ መንግስታት ጋር ባደረገችው ስምምነት መሰረት ከፍተኛ የአቶም ማብላሊያ ላለመጠቀም ግዴታ ነበረባት። ይሁንና የቀድሞ ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስምምነቱን አፍርሰው ኢራን ላይ ማዕቀብ ከጣል ወዲህ ቴህራን ለስምምነቱ አልገዛም እያለች ነው። ኦሚክሮን የተሰኘ ስም የተሰጠውና አዲስና ልውጥ የተባለው የኮሮና ተዋሲ መሰራጨትን ተከትሎ ዩናይትድ ስቴትስ ወደ ሀገሯ ለሚገቡ ማንኛውም ዜጎች ጥብቅ የቁጥጥር ህግን ይፋ አደረገች። ከውጭ ወደ ዩናይትድ ስቴትስ መግባት የሚፈልግ ማንኛውም ሰው የኮሮና ክትባት ኖረው አልኖረው ከ24 ሰዓታት ያነሰ ህጋዊ የሆነ ከኮሮና ነፃ መሆኑን የሚያመለክት የምርመራ ውጤት መያዝ ይጠበቅበታል። ይህ ህግ ማንኛውም ዓለም አቀፍ ተጓዥን የሚመለከት ይሆናል ተብሏል። አሜሪካ ከዚህ ቀደም ይፋ ያደረገችው የዝውውር ህግ የሶስት ቀናት ዕድሜ ያለው ከኮረና ነፃ የሚል የምርመራ ውጤት ማሳየት እንደሚቻል የሚደነግግ ነበር። ይህ በእንዲህ እንዳለ የጀርመኗ መራሄተ መንግስት እና 16ቱ የጀርመን ግዛት ሚኒስትሮች እንዲሁም አዲስ ተመራጩ የጀርመን መራሄ መንግስት ኦላፍ ሾልስ አዲሱን አይነት የኮረና ተዋሲ ስርጭት ለመከላከል በአሁኑ ሰዓት አዲስ ህግን ለማውጣት ስብሰባ ተቀምጠዋል። የክረምት ወራት መግቢያ ላይ በሚገኙት የሰሜን ንፍቀ ክበብ ሀገራት አራተኛው ዙርና አደገኛው የተባለው የኮረና ተዋሲ ወረርሽኝ አሳሳቢ ሁኔታ ላይ ጥሏቸዋል። ይህ ዶቸ በለ ነው። ከዶቼ ቬለ የምሽቱን የዓለም ዜና ለማብቃት ርዕሰ ዜናዎችን በድጋሚ እንሆ የኢትዮጵያ መንግስት ጦር አፋርና፣ የአማራ ኃይላት በምስራቅና በምዕራብ ያስገኙትን ድል በመሀል ሀገር ይደገማል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። የአውሮፓ ህብረት ኢትዮጵያ ውስጥ ለሚቀሩ በጣም አስፈላጊና ዋነኛ ላላቸው ሰራተኞቹ ጥበቃን እንደሚያጠናክር ዛሬ ይፋ ባደረገው መግለጫ አስታወቀ። ከአንድ ወር ገደማ በኋላ አዲስ በሚገባው የጎርጎሮሳውያኑ 2022 ዓመት ከተሰናባቹ ዓመት በዓለማችን 40 ሚሊዮን የሚጠጉ ተጨማሪ ሰዎች የሰብዓዊ እርዳታና ጥበቃ ያስፈልጋቸዋል ሲል የተባበሩት መንግስታት ድርጅት አስታወቀ። እርዳታ ያስፈልጋቸዋል ከተባሉት ሀገራት መካከል አፍጋኒስታን፣ ደቡብ ሱዳን፣ ኢትዮጵያ ይገኙበታል። ዜናው አበቃ። ዜናውን አዜብ ታደሰ አሰማችን።